ደቡብ አፍሪካ ከደቡባዊ አፍሪካ ሀገራት ከፍተኛ የሆነ የበቆሎ አምራች ሀገር መሆኗ የሚታወቅ ቢሆንም እንደ ጎርጎሮሳውያን ዘመን አቆጣጠር በ2014-15 ዓ ም ኤልኒኖ ተብሎ የሚጠራው ደረቅ የአየር ንብረት ባደረሰባት ተጽዕኖ ምርቷ ከመቀነሱ በተጨማሪ የዝናብ ውሃን በማቆር ጥገኛ የሆነችዋን ሀገር ድርቅ በከፍተኛ ሁኔታ ሲፈታተናት መክረሙ አይዘነጋም። ሀገሪቱ የደረሰባትን የድርቅ ጉዳት ለመቋቋም ባለፈው የፈረንጆች ዓመት ብቻ 3.8 ሚሊዮን ቶን ነጭና ቢጫ በቆሎ ከአሜሪካንና ከአርጀንቲና በግዥ መልክ አስገብታለች። ደቡብ አፍሪቃ ምርትን ለማሳደግ በወሰደችው እርምጃ ታሪኳን ለመቀየር በቅታለች። ዌስተርን ኬፕ ተብሎ በሚጠራው አካባቢ አሁንም የድርቁ ተጽዕኖ ያለቀቃት ቢሆንም በተቀሩት የሀገሪቱ ግዛቶች በወሰደችው እርምጃ የበቆሎ ምርታማነትን በእጥፍ በማሳደግ በ36 ዓመት ታሪኳ ከፍተኛ የተባለውን የበቆሎ ምርት ውጤት ለማስመዝገብ መብቃቷ ተገልጿል። የሀገሪቱ ሳሲክስ ባለሥልጣን ይፋ ባደረገው ሪፖርት በያዝነው ዓመት 156 ሚሊዮን ቶን ቢጫና ነጭ የበቆሎ ምርት በመሰብሰብ ላይ ይገኛሉ። ይህም ማለት ካለፈው ዓመት ጋር ሲነጻጸር እጥፍ ምርት መገኘቱን ገልጸዋል። አማልጋሜትድ ባንክ ኦፍ ሳውዝ አፍሪካ በምህጻሩ አብሳ ባንክ የግብርና ምጣኔ ሀብት ከፍተኛ ባለሙያ ዌስል ሌሜር እንደተናገሩት ሀገሪቱ ከፍተኛ የተባለለትን የበቆሎ ምርት አስመዝግባለች። የኢኮኖሚው ማሽቆልቆልና የውጭ ምንዛሪው አቅም መዳከም ወደ ውጭ በምትልከውና ከውጭ በምታስገባቸው የግብርና ማሽነሪዎች ዋጋን ስለሚያንር ፈታኝ ሁኔታ ውስጥ ትገኛለች። ነገር ግን ሀገሪቱ ካመረተቻቸው የበቆሎ ምርቶች ለእንስሳት መኖ አገልግሎት የሚለውን ከፍተኛ መጠን ያለውን ቢጫ በቆሎ ወደ ውጭ ሀገር ለመላክ መዘጋጀታቸውን አስታውቀዋል። የምጣኔ ሀብት ባለሙያው ዌስሊ ሜር በያዝነው ዓመት ቢጫ በቆሎ ወደ እስያና መካከለኛው ምስራቅ ሀገራት መላክ እንፈልጋለን መጠኑ ከፍተኛ የሆነ በተለይ ቢጫ በቆሎ ለእነዚህ ሀገራት እስያና መካከለኛ ምስራቅ ሀገራት በተለይ ለእንስሳት መኖ አገልግሎት ስለሚጠቀሙበት ስማቸው እንዲጠቀስ ያልፈለጉና ለመገናኛ ብዙኃን በይፋ መግለጫ እንዳይሰጡ የውስጥ አሰራር የማይፈቅድላቸው ነገር ግን በደቡብ አፍሪቃ በግብርናው ምርምር ዘርፍ የሚያገለግሉ ትውልድ ኢትዮጵያን ባለሙያዎች በሰጡት አስተያየት ኢትዮጵያ ይህ ነው የሚባል ወንዞችና የውሃ ሀብት ከሌላት ደቡብ አፍሪካ ምርታማነትን ለማሳደግ ልምድን መቅሰም ይገባታል ብለዋል። የትውልድ ሀገራቸው ኢትዮጵያ በዝናብ ላይ ጥገኛ በመሆኗ ያላትን የከርሰ ምድርና የገጸ ምድር ውሃ በአግባቡ መጠቀም ባለመቻሏ ከ በመቶ በላይ የሚገመተው ዜጎቿ አርሶ አደር ገበሬ በሆኑባት ሀገር የግብርናው ዘርፍ ወደ ተደራጀና ዘመናዊ እርሻ ብትቀይር በየጊዜው ዓለም አቀፍ የእርዳታ ጥሪ ከማቅረብ አልፋ ከተተረፈረፈ ምርቷ ጠቀም ያለ ገቢ ማግኘት እንደሚያስችላት ተናግረዋል። ኢትዮጵያ የምታገኘውን የውጭ ምንዛሪ ለከፍተኛ የኮንስትራክሽንና የግንባታ ወጪ እያወጣች ያለች ሀገር ሀገር አነስተኛ ትራክተሮችንና ዘመናዊ የእርሻ ዘዴዎችን ለገበሬዎች በማቅረብ በድህነትና በድርቅ የሚያስጠራንን ታሪክ ለመቀየር መንገዱ ቀላል ነው ሲሉ ይመክራሉ። ምድር የሰጧትን አትነሳምና፣ ውሃን በአግባቡ መጠቀም የእርሻውንም ሥራ ወደ ዘመናዊ አሰራር መቀየር ብቻ ነው ሲሉ ተናግረዋል። መላኩ አየለ ጆሐንስበርግ።